የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ዛሬ ሐዋሳ ውስጥ በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ጋር ክልሉን በተመለከቱ የሰላምና ልማት ጉዳዮች ላይ ተነጋግረዋል። ዮናታን ዘብዲዮስ አጠር ያለ ዘገባ ያሰማናል። ምክትል ርዕሰ መስተዳድሩ ከአምባሳደር ሬይነር ጋር በነበራቸው ቆይታ አሜሪካ በሰብአዊ መብት ጥበቃ በትምህርት በጤና ዘርፍ በአካባቢ ጥበቃና የአርብቶ አደሩን ልማት በሚደግፉ ጉዳዮች ላይ በጋራ ለመስራት መስማማታቸውን የክልሉ የፕሬስ ኃላፊ አቶ ፍቅሪ አማን ለአሜሪካ ድምፅ ተናግሯል በኢትዮጵያ የአሜሪካን አምባሳደር ማይክ ሬይነር ኢትዮጵያ የምታከናውነውን የልማት ስራ አሜሪካ ትደግፋለች ማለታቸውን ገልጸዋል በተለይ በወጣቶች የስራድር ፈጠራ በፀጥታ መዋቀሩ የአቅም ግንባታ ስልጠናና በሌሎች ዘርፎችም ዙሪያ በትብብር ለመስራት በሚያስችል ሁኔታ ላይ በ ለመስፋት መክረዋልም ብሏል። አንደኛ በክልሉ የኢኮኖሚ እንቅስቃሴ ጉዳይ፣ ሁለተኛው በሰላምና ደህንነት ጉዳዮች ላይ በሰፊው የመከሩበት ሂደት አለ። የአሜሪካ መንግስት የልማት ድርጅቶች በክልሉ በተለያዩ አካባቢዎች ላይ በልማት ስራ ተሳትፎ ሰላምና ኑሮን ለማሻሻል በሚሰሩ ስራዎች በተለይም በሴትኔት ፕሮግራምም ከፍተኛ አስተዋጽኦ እያበረከቱ ያሉበት ሂደት እንዳለ በስፋት በውይይት ላይ በተለይም ደግሞ የግሉ ሴክተር በክልሉ ውስጥ በኢንቨስትመንት ሊስፋፋ የሚችልበት እና በቀጣይም የአሜሪካ መንግስት በደቡብ ክልል ላይ ትኩረት አድርጎ የግሉን ኢንቨስትመንት ለማስፋት በሚሰሩ ስራዎች ላይ የበኩሉን አስተዋጽኦ እንደሚያበረክትና ና አሁን የተያያዘውም ከዚህ ከኢንዱስትሪ ፓርት ጋር ያሉ ስራዎች እና እየመጡ ያሉ ውጤቶችን በጋራ በስፋት ውይይት የተደረገበት ሂደት አለ። ከዛ በዘለለ ክልሉ በአዲሱ ምክትሎች ለመስተዳድር እና በአዲሱ ካቢኔ መመራት ከጀመረበት ጊዜ ጀምሮ በየጊዜው በርካታ ለውጦችና መሻሻሎች እየታዩ ያሉበት ሂደት እንደሆነ የአሜሪካው አምባሳደርም ያረጋገጡበት ሂደት አለ። ስለዚህ ይሄ ሰላምና ደህንነት ሊቀጠል የተደረገውን ጥረት እና የተገኘውን ውጤት አምባሳደሩ አድለቀዋል። የአሜሪካ መንግስት በኢትዮጵያ የተጀመረውን ለውጥ እንደሚደግፍና በደቡብ ክልል ሰላምም መደሰታቸውን ተናግሯል። የኢትዮጵያ መንግስት የጸጥታ መዋቅሩን ለማጠናከር የሚያደርገውን ጥረትም አሜሪካ ትደግፋለች ማለታቸውም ታውቋል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው በአሜሪካ መንግስት የልማት ተቋም አማካኝነት በክልሉ የተከናወኑ ያሉ የልማት ስራዎች ህብረተሰቡን ተጠቃሚ ያደረጉ መሆናቸውን በውይይት ወቅት ለአምባሳደር ማይክ ሬነር ገልጸውላቸዋል ብለዋል። አቶ ፍቅሬም ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም